ስፖርት። ሰላም፣ ጤና ይስጥልን! የዝግጅታችን ተከታታዮች በሳምንቱ የመጨረሻ ቀናት የተከናወኑ አበይት ስፖርታዊ ሁነቶችን ጨምሮ ትኩረት በሳቡ ስፖርታዊ ጉዳዮች ላይ በማተኮር እነሆ ጀመረም። አብራችን ቆዩ። የኢትዮጵያ የእግር ኳስ ብሔራዊ ቡድን ለዓለም ዋንጫ ቀሪ የማጣሪያ ጨዋታዎች ዝግጅት እያደረገ ነው። ካይሮ ላይ ከግብፅ ብሔራዊ ቡድን ጋር ለሚደረገው ተጠባቂ ጨዋታ ዝግጅቱን እያደረገ የሚገኘው ብሔራዊ ቡድኑ ያለበትን አቋም እንጠይቃለን። ኢትዮጵያውያን አትሌቶች በብራሰልስ የዳይመንድ ሊግ ውድድር በተወዳደሩባቸው የተለያዩ እርቀቶች ማሸነፍ አልቻሉም። በሁለት ውድድሮች ሁለተኛ ደረጃ ያገኙባቸው ውጤቶች ከፍተኛው መሆኑ ተሰምቷል። የጀርመን ቡንደስሊጋ አዲሱ የውድድር ዓመት በሳምንቱ የመጨረሻ ቀናት በይፋ ጀምሯል። ሻምፒዮኑ ባየር ሙን ሽን እና አይንትራ ፍራንክፈርት ተጋጣሚዎቻቸውን በሰፊ የጎል ልዩነት ባሸነፉበት የመክፈቻ ጨዋታዎች ባየር ሊቨርጉሰን እና ቦሪሺያ ዶርትሙንድ ነጥብ ጥለዋል። የእንግሊዝ ፕሪምየር ሊግ፣ ቡንደስ ሊጋ እና የፈረንሳይ ሊግ አንድ ዋና ዋና ጉዳዮችን በዝግጅታችን ተይዘዋል። አትሌቲክስ ኢትዮጵያውያን አትሌቶች የተሳተፉባቸውን የሩጫ ውድድሮች ያስተናገደችው የብራሰልስ ከተማ እንደ ወትሮ ወርቁን እንካችኋል አለች። የጃፓኗ ቶኪዮ የፊታችን መስከረም ወር በምታስተናግደው የዓለም አትሌቲክስ ሻምፒዮና ምክንያት በሊጉ ውጤታማ አትሌቶች ባልተሳተፉባቸው ውድድሮች ከፍተኛ ውጤት ሁለተኛ ሆኖ ተመዝግቧል። ሉክዘምበርጋዊ አትሌት ሩበን ስኩዌሪን ጄን ባሸነፈበት የወንዶች የ3000 ሜትር መሰናክል የሩጫ ውድድር አትሌት ጌትነት ዋለ 8 ደቂቃ ከ9 ሰከንድ ከ62 ማይክሮ ሰከንድ በመግባት ሁለተኛ ሆኖ አጠናቋል። ኬንያዊቷ አትሌት አግነስ ጄቤት ንጌች ባሸነፈችበት የ5000 ሜትር የሩጫ ውድድር ደግሞ ልቅና አምባውና አለሽኝ ባወቀ ሁለተኛና ሶስተኛ ሆነዋል። የፊታችን ረቡዕና ሐሙስ ዙሪክ ላይ ፍጻሜውን የሚያገኘው የዓመቱ የዳይመንድ ሊግ ውድድር በ3ና 5000 ሜትር የሩጫ ውድድር ድሮች ኩማ ግርማ በ20 ነጥቦች ይመራል። ለባህሬን የሚሮጠው ብርሃኑ በለውና ዮሚፍ ቀጀልቻ በ19 እና 17 ነጥቦች ይከተሉታል። በሴቶች ውድድሮች አሜሪካዊቷ አዲሰን ዊሌይ በ26 ነጥቦች በምትመራበት የ800 ሜትር ሩጫ ውድድር ጽጌ ዱጉማ በ24 ነጥቦች ትከተላለች። ኬንያዊቷ ቢያትሪክ ቼቤት በ32 ነጥቦች አሸናፊነቷን ባረጋገጠችበት የ5000 ሜትር ውድድሮች ጉዳፍ ጸጋይ በ17 ነጥቦች ሁለተኛ በ የመከላከል የሩጫ ውድድር ሲምቦ አለማየሁ ኬንያዊቷ ፌዝ ቺሮችን ተከትላ በ23 ነጥብ ሁለተኛ ናት እግር ኳስ የኢትዮጵያ እግር ኳስ ብሔራዊ ቡድን አሜሪካ ካናዳ ና ሜክሲኮ በጋራ ለሚያስተናግዱት 23ኛው የዓለም የእግር ኳስ ዋንጫ ከግብፅ ብሔራዊ ቡድን ጋር ቀሪ የማጣሪያ ጨዋታውን ለማድረግ በዝግጅት ላይ ይገኛል በምድብ አንድ ከግብፅ ቡርኪና ፋሶ ሴራ ሊዮን ጊኒ ቢሳው እና ጅቡቲ ጋር የተደለደለው የኢትዮጵያ ብሔራዊ ቡድን በማጣሪያው እስካሁን ባደረጋቸው ስድስት ጨዋታዎች በሰበሰባቸው ስድስት ነጥቦች አራተኛ ደረጃ ላይ ተቀምጧል ቡድኑ በቀሪ መርሃ ግብሮቹ ከፈርዖኖቹ ጋር በካይሮ የሚያደርገው ጨዋታ ተጠባቂ ነው። ግብጽ ከኮሮና በሽታ ወረርሽኝ ክልከላ ወዲህ ለዚህ ጨዋታ ከ50 ሺ በላይ ተመልካቾች ስቴዲየም ገብተው እንዲመለከቱ መፍቀዷ ተሰምቷል። በዚህ ከስፖርታዊ ውድድር ባሻገር የሕዳሴ ግድብ በሚመረቅበት ሰሞን ለሚደረገው ጨዋታ የኢትዮጵያ ብሔራዊ ቡድን ዝግጅት ምን ይመስላል ስንል የአዲስ አበባ ተባባሪ ዘጋቢያችን ኦምና ታደለን በስልክ አነጋግረናል። የኢትዮጵያ ብሔራዊ ቡድን ከግብጽና ከሴራሊዮን ጋር ላለው የዓለም ዋንጫ ማጣሪያ ጨዋታዎች ዝግጅት ከጀመረ አሁን የተወሰኑ ቀናቶች አልፈውታል። ባለፈው ሳምንት ስብስባቸውን መሳይ ተፈሪ ያሳውቀዋል። ከአብዛኞቹ ተጫዋቾች በኢትዮጵያ ፕሪምየር ሊግ የሚጫወቱ ናቸው። ከስብስባቸው መካከል በሊቢያ ሊግ የሚጫወተው ከናን ማርከና ብቻ ነው ከውጭ ሀገር የተካተተው እንጂ ሌሎች ተጫዋቾች ከ ሀገር ውስጥ ሊግ ውስጥ የሚጫወቱ ተጫዋቾች ናቸው። ቡድኑ ከተሰባሰበ በኋላ ለባለፉት ጥቂት ቀናት አዲስ አበባ ነበር ልምምዱን ሲያደርግ የነበረው። በመጪዎቹ ቀናት ደግሞ በአዳማ ከተማ ዝግጅቱን ይቀጥላል ማለት ነው። ከግብጽ ጨዋታ መዳረሻ ድረስ መልካም። እንግዲህ የኢትዮጵያ እግር ኳስ ብሔራዊ ቡድን ከግብፅ ብሔራዊ ቡድን ጋር በተደጋጋሚ ይገናኛል። ያው ውጤቱ የግብጽ ብሔራዊ ቡድን አብዛኛውን ብልጫ የሚወስድበት አጋጣሚ እንዳለ ይታወቃል። የቀጣዩ የግብፅና የኢትዮጵያ ብሔራዊ ቡድን ጨዋታዎች ግን ከግጥሚያ ባሻገር ነው። በተለይ የኢትዮጵያ የሕዳሴ ግድብ ከተመረቀ በኋላ የሚደረግ እንደመሆኑ መጠን ትልቅ አንድምታን እንዳለው እየተነገረ ነው የሚገኘው። ከዚህ አንጻርስ እንደው ምን ሊባል ይችላል? ኢትዮጵያና ግብጽ ካላቸው የፖለቲካዊ ቁርሾ አንጻር አባይ ጋር የተገናኘ ማለት ነው የተለየ ትኩረትን የሚስብ ጨዋታ ሊሆን ይችላል የሚል ግምት አለ። ነገር ግን የኢትዮጵያ ብሔራዊ ቡድን አሁን ያለበት ደረጃ፣ ግብፅ የአፍሪካ ዋንጫን ሰባት ጊዜ ያሸነፈች ሀገር እንደመሆኗ፣ በተደጋጋሚ ግንኙነት ላይ የበላይነትን የያዘች ሀገር እንደመሆኗ ከእግር ኳስ የዘለለ ላይታሰብ የሚችልበት መንገድ ሊፈጠር ይችላል። ነገር ግን ሁለቱ ገራት ሲገናኙ ያው ታሪካዊ ዳራው እንዳለ ሆኖ የተለያየ ትኩረት የሚያገኝበት መንገድ ይፈጠራል። ከዚህ በፊት አሰልጣኝ ውበቱ አባተ ያለ ማላዊ ብላንታየር ላይ ኢትዮጵያ ብሔራዊ ቡድን ሁለት ለዜሮ ማሸነፍ ችለው ነበር ግብጽን። ያም ግብጽ ውስጥ የተለየ በተለይ በእግር ኳሳቸው ላይ ትልቅ ቅሬታን ፈጥሮ ነበር። የአሁኑ ግን ትንሽ ለየት የሚያደርገው ግብጽ ምድቡን እየመራች ነው። ወደ አለም ዋንጫ የማምራት እድሏ እጅግ ሰፍቷል። ከቡርኪና ፋሶ ጋር ያላት ልዩነትም እየሰፋ እንደመሆኑ መጠን የኢትዮጵያ ብሔራዊ ቡድን ስድስት ነጥቦች አሉት ግን የመጀመሪያው ከግብጽ ጋር በተደረገው ጨዋታ ሞሮኮ ላይ ሁለት ለዜሮ ተሸነፍ አሸንፏል። ግብጾች በቀጣዩ የመስከረም ወር በሚኖረው የማጣሪያ ጨዋታዎች ላይ ጥሩ ውጤትን አስመዝግበው ከወዲሁ የአሜሪካ ሜክሲኮ እና ካናዳ በጣም ራው በሚያሸንፉት የዓለም ዋንጫ ላይ መሳተፍ እድላቸውን ትኬታቸውን ለመቁረጥ ይፈልጋሉ ካሁኑ። ስለዚህ በተለይ የትኩረት ጨዋታ ወደ ጨዋታ እንደሚመጡ ይታሰባል። ኢትዮጵያ ወድንም በቀጥታ የማለፍ እድሉ እጅግ አሁን ላይ እውነት ለመናገር የጠበበ ነው። በሳይባዊ ስሌት ገና ያልመከነ ቢሆንም ግን በቀጥታ የማለፍ እድል እጅግ እጅግ የመነመነ ነው። አሁን ያለበት አቋምም ወደ ዓለም ዋንጫ ያመራል ተብሎ ለመናገር የሚያስችል የሚያስደፈርም አይነት እንቅስቃሴ እያደረገ አልነበረም እያደረገም አይገኝምና፣ ከዛ ከዛ አንጻር ጨዋታው ላይ ግብጾች የበላይነት ይወስዳሉ የሚል ቅድመ ግምት አግኝቷል። በዛው ልክ ግን እንደጠቀስከው የአባይ ጉዳይ የግድቡ ጉዳይ ሌላኛው መነጋገር ይሆናል የሚል ግምት አለኝ። ከጨዋታው ባሻገር እንደው በተለየ ምክንያት በጉዳት ወይም ደግሞ በሌላ ምክንያት መገኘት ሲገባቸው ያልተገኙ ወይም ያልተካተቱ ተጫዋቾች ካሉ፣ ከኬቲካ ጀማ የኢትዮጵያ ንግድ ባንኩ አጥቂ በግል ጉዳይ ምክንያት በከስብስብ ውጭ ሆኗል። ተጠርቶ ነበር። ከዛ ውጪ አሰልጣኙ አሁንም አቡበከር ናስርን አልጠሩም። ያልጠሩበት ምክንያት እስካሁን ድረስ የጠራ አይደለም። ተጫዋቹ ከአዶ አሜሪካ ብሔራዊ ቡድኑ ሲጓዝም አልተገኘም ነበር፣ አልተጠራም ነበር። አሁንም ከዚሁ ጥሪ ውጭ ሆኗል። በዚህ ዓመት በዚህ ውድድር ዘመን ኢትዮጵያ ከጅቡቲን ስድስት ለአንድ ስታሸንፍ ሶስት ጎሎችን አስቆጥሮ ነበር። ይህ አጥቂ በደቡብ አፍሪካ ነበር ቆይታ እያደረገ የሚገኘው እሱ አልተጠራም። ሌላኛው በኢራቅ ሊግ እየተጫወተ የሚገኘው አማካይ ጋቶች ፓኖምም ከዚሁ ጥሪ ውጭ ሆኗል። ከዛ ውጪ በተለይ የተለየ ጉዳት አጋጥሞት ወይም ደግሞ የተለየ እንቅስቃሴ እያደረገ በኢትዮጵያ ፕሪሊግ ላይ ያልተጠራ ተጫዋች አለ ለማለት የሚያስደፍር አይደለም። እሺ። ኦምናት አደለ፣ ከአዲስ አበባ አመሰግናለሁ። እኔም አመሰግናለሁ አባት የጀርመን ቡንደስሊጋ ከሌሎች የአውሮፓ ዋና ዋና ሊጎች አንድ ሳምንት ዘግይቶ በሳምንቱ የመጨረሻ ቀናት ውድድሮቹን በይፋ ጀምሯል። በመክፈቻው ዕለት ባለፈው አርብ በሜዳው አርቢ ላይፕሲችን ያስተናገደው የአምናው ሻምፒዮን ባየር ሙንሽን ግማሽ ደርዘን ጎሎች በማስቆጠር ዓመቱን ከፍ ባለ ድል ጀምሯል። በውድድር ዓመቱ የጎላ ነፍናፊው ሉዊስ ዲያዝን ከሊቨርፑል ያስፈረመው ሙንሽን በአስፈሪ የፊት መስመር መከሰቱን አሳይቷል። በጨዋታው እንግሊዛዊው የጎላ አዳኝ ሃሪኬን ሃትሪክ በመስራት ገና ከወዲሁ የከፍተኛ የጎላ አስቆጣሪነቱን መምራት ጀምሯል። ቀሪዎቹን ሁለት ጎሎች ማይክል ኦሊሴ እንዲሁም ቡድኑን አዲስ የተቀላቀለው ሉዊስ ዲያስ አስቆጥረዋል። በሊጉ ሴንት ፖልን ከሜዳው ውጭ የገጠመው ዶርትሙንድ ሶስታቻ አጠናቆ ነጥብ ጥሎት ለመመለስ ተገዷል። አምና በሊጉ ሁለተኛ ሆኖ ያጠናቀቀው ባየር ሊቨርኩሰን በሜዳው በሆፈንሃይም ሁለት ለአንድ ተሸንፏል። አምና የሊጉ ብርቱ ተፎካካሪ የነበረው አይንትራ ፍራንክፈርትም በሜዳው ቨርደርን ገጥሞ በሰፊ የጎል ልዩነት አራት ለአንድ አሸንፏል። ፕሪሚየር ሊግ በሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከተስተናገዱ ዋና ዋና ሁነቶች ውስጥ የሊጉን ሰንጠረዥ መምራት የጀመረው አርሴናል አሁንም የተጫዋቾች ጉዳት እንዳጠላበት የተመለከተው መረጃ ቀዳሚ ነው። ባለፈው ቅዳሜ ከአዳጊው የሊድስ ዩናይትድ ጋር በኤምሬትስ ጨዋታውን ያደረገው አርሴናል ሁለት ወሳኝ ተጫዋቾችን በጉዳት ለመቀየር መገደዱ ይታወሳል። አምበሉ ማርቲን ኦዴጋርድ እና አጥቂው ቡካያ ሳካ በደረሰባቸው የትከሻና የጡንቻ መሳሳብ ጉዳት ከሜዳ ከወጡ በኋላ ምን ያህል ከሜዳ ይርቁ ይሆን የሚለው መረጃ ተጠባቂ ነበር። ዛሬ ከወደ ሰሜን ለንደን ሰማው መረጃ እንደሚያመለክተው አምበሉ ማርቲን ኦዲጋርድ በቅርቡ ወደ ጨዋታ መመለስ እንደሚችል ሲነገር፣ ቡካዮ ሳካ ግን በትንሹ ለአራት ሳምንታት ከሜዳ እንደሚረቅ ታውቋል። አርሴናል በዕለቱ አዲስ ፈራሚ የግሬሽ እና ቲምበር ሁለት ሁለት ጎሎች በማስቆጠር እንዲሁም በጉዳት ተቀይሮ የወጣው ሳካ አንድ ጎል በድምሩ አምስት ለዜሮ በሆነ ውጤት ማሸነፉ ይታወሳል። በሌላ የሊጉ ጨዋታ ዛሬ ምሽት በሊቨርፑል እና ኒውካስል መካከል የሚደረገው የሁለተኛ ሳምንት ጨዋታ በእጅጉ ተጠባቂ ነው። የኒውካስሉን አጥቂ አሌክሳንደር ኢሳክን ለማስፈረም ሊቨርፑል ብርቱ ፍላጎት ማሳየቱና አጥቂው ኢሳክ ከክለቡ አመራሮች ጋር እሰጥ አገባ ውስጥ እስከ መግባት ያደረሰው ቀያዮቹን የመቀላቀል ፍላጎት ሳይቋጭ ክለቦቹ መገናኘታቸው ጨዋታው እንዲጠበቅ አድርጎታል። የመጀመሪያ ሳምንት ጨዋታቸውን ሊቨርፑል በሜዳው በርንማውዝን አራት ለሁለት ሲያሸንፍ፣ ኒውካስል ከሜዳው ውጭ ካስቶን ቪላ ጋር ነጥብ ተጋርቶ ተመልሷል በሊጉ ትናንት እሁድ በተደረጉ ጨዋታዎች በጫና ውስጥ የሚገኘው ማንቸስተር ዩናይትድ በክራቨን ካቴጅ ፉላምን ገጥሞ ነጥብ ተጋርቶ ተመልሷል። ላሊጋ በስፔን ላሊጋ ሪያል ማድሪድ እና ባርሴሎና ተከታታይ ጨዋታዎቻቸውን ማሸነፍ የቻሉበትን ውጤት አስመዝግበዋል። ቪያ ሪያል ከደረጃው ሰንጠረጃ ያስቀምጠውን ያስቀመጠውን የ5 ለ0 ድል ዢሮና ላይ መቀዳጀቱን ተመልክተናል። የአምናው ሻምፒዮን ባርሴሎና ከሁለት 2 ለ0 መመራት አንስቶ ውጤቱን ወደ ሶስት ለሁለት መቀልበስ ሲችል በአመቱ በሊጉ ብርቱ የፉክክር ጊዜ እንደሚኖር ገና ከወዲሁ አሳይቷል። በፈረንሳይ ሊግ አንድ ሊዮን ሜትስን 3 ለ0 አሸንፎ ሊጉን በጎል ልዩነት መምራት ሲችል ፔዥም በሜዳው አንገርስን አስተናል ተስተናግዶ በጠባብ የጎል መጠን አንድ ለዜሮ አሸንፏል። በሊጉ ሌረንስ ሬንስን ያሸነፈበት የአራት ለዜሮ ውጤት በርካታ ጎል የተቆጠረበት ሆኖ ተመዝግቧል። እንግዲህ አድማጮቻችን ለዕለቱ የያዝናቸው ስፖርታዊ መረጃዎቻችንም እነዚህን ይመስሉ ነበር። ሳምንት በአዳዲስ ስፖርታዊ መረጃዎች ዳግም እንጠብቃቸዋለን። ታምራት ጂንሳ ነኝ። ጤና ይስጥልኝ።